ጋቢና ቪኦኤ። ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከመስታወት አራጋው ጋር አብረናችሁ እንጓዛለን። እንደምናመሻችሁ። በዛሬው የጋቢና ጉዞ በቅድሚያ ወደ ለንደን እናመራለን። የአሸባሪዎች ጥቃት በተደጋገመባት ከተማ የጸጥታ ሁኔታውን እያነጋገረ ነው። በዚያው ደግሞ አሜሪካዊቷ ሙዚቀኛ አሪያና ግራንዴ የሽብር ጥቃት ደርሶባት ወደ ነበረው የማንቸስተር ከተማ በማምራት የገንዘብ ማሰባሰቢያ የሙዚቃ ዝግጅት አቅርባለች። የኢትዮጵያውያንን ወደሚመለከቱ ዜናዎች ስናልፍ ከሳውዲ ተመላሾችን ለማጓጓዝ የኢትዮጵያ አየር መንገድ በረራዎቹን ጨምሯል። 21 ፍላይቶች የነበሩትን ወደ ሃምሳ ሁለት ፍላይቶች በሳምንት አድርገናል። በአንድ ቀን እዚህ አዘጋጅተን መላክ እንችላለን። ሳውዲዎቹ ጋር ስንሄድ ይህን ያክል ቪዛ በአንድ ቀን ላይ ሰጡ ይችላሉ። አሻራ ሰጥተን ነው የምንሄደው ደርሶ የመምጣት እድሉ ሊኖርም ላይኖርም ይችላል እያለ ህዝቡ አጠራጣሪ ላይ ነው ያለው። ዝርዝሩን ከዝግጅታችን ታገኛላችሁ። በዛሬ ጋቢና ሰሞኑን የዝግጅት ክፍላችንን የጎበኘውን ኢትዮጵያዊ ሙዚቀኛ ቴዲ አፍሮን በእንግድነት ይዘናል። አብራችሁን ቆዩ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሽብርተኛነት ጥቃት የተካሄደባቸው ከተባሉ ከስድስት ዋና ዋና የእስላም ሀገሮች ወደ ዩናይትድ ስቴትስ የሚገቡ ተጓዦችን የከለከሉበት እገዳ ላይ እንዲውል ጠቅላይ ፍርድ ቤቱ በአስቸኳይ ውሳኔ እንዲያደርግ ዛሬ ሰኞ መጠየቃቸው ተሰማ። ፕሬዚዳንቱ በትዊተራቸው ባስተላለፉት መልእክት ለዚህ ውሳኔ መዘጌት የራሳቸውን የፍትህ ክፍል በጥፋተኝነት ኮን ነው አሁንም ከኢራን፣ ከሶሪያ፣ ከሊቢያ፣ ከሱዳን፣ ከየመንና ከሶማሊያ ጋር ኢራቅን የሚጨምረው ይህ መመሪያ በይግባኙ እንዲጸድቅ አሳስበዋል። የዓለማችን ሰላም ከመጠበቅ አኳያ ከማንኛውም ሀገር ወደ ዩናይትድ ስቴትስ በሚገቡት ላይ ጥብቅ ምርመራ እናደርጋለን ያሉት ትራምፕ የፍትሕ መስሪያ ቤቶቻችን ግን ዳኞችና ፖለቲከኞች ሆነዋል ብለዋል። ወደ ሳኡዲ አረቢያ፣ ግብጽ፣ ባህሬን፣ የተባበሩት የአረብ ኤሚሬቶች፣ የመንና ማልዲቭስ አሸባሪነትን ትደግፋለች በሚል ዛሬ ከኳታር ጋር የነበራቸውን ዲፕሎማሲያዊ ግንኙነት አቋርጠዋል። የቃታር የውጭ ጉዳይ ሚኒስትር በበኩላቸው እርምጃዎቹ ፍትሕ የጎደላቸው ናቸው፣ የተመሰረቱትም መሰረት በሌላቸው ክሶች ናቸው ብለዋል ባለፈው ቅዳሜ ለንደን ውስጥ ሰባት ሰዎችን የገደለው፣ ሌሎች ሀምሳ ሰዎችን ያቆሰለው ፖሊሶች ያውቋቸዋል ሲሉ የብሪታንያዋ ጠቅላይ ሚኒስትር ቴሬሳ ሜይ ዛሬ ሰኞ ተናገሩ። ሜይ በዚሁ ገለጻቸው የምርመራ ሂደቱ ሲጠናቀቅ ማንነታቸውም ይፋ እንደሚሆንና ባለስልጣናትም ከምርመራው ጋር በተያያዘ 11 ሰዎችን በቁጥጥር ስር እንዳዋሉ አመልክተዋል። ባለፈው ቅዳሜ ለንደን ውስጥ ሰባት ሰዎች ገድለው ሀምሳ ያቆሰሉትን አጥቂዎች ፖሊሶች እንዲሁም እንደታወቁ በተነገረበት ሰዓት ደቡባዊ ሶማሌ በታችኛው ጁባ የተቀበረ ቦምብ ፈንድቶ ቢያንስ ሁለት የሶማሊያ የፖሊስ መኮንኖች እንደተገደሉና ሌሎች ሰባት እንደቆሰሉ ባለስልጣናትና የአይን ምስክሮች ዛሬ የሰኞ አስታውቀዋል። ከፍንዳታው በኋላ ለጋዜጠኞች መግለጫ የሰጡት የአካባቢው የፖለቲካ ክፍል ኃላፊ መሀመድ ናስር ጉሌድ ፍንዳታው የደረሰው ከፖሊስ ጣቢያ ውጭ መሆኑን አመልክ አመልክተው በጥቃቱ ግን አንድ የፖሊስ መኮንን መገደሉን አስታውቀዋል። ባለስልጣናትና የአይን መስካሪዎች ግን የሞቱት ወታደሮች ቁጥር ሁለት መሆኑና ሁለቱ ሲቪሎች የሆኑባቸው ሰባት ሰዎች እንደቆሰሉ ነው የሚናገሩት። አንድን ማንነታቸውን መግለጽ ያልፈለጉና ለሚዲያ ቃል መስጠት ያልተፈቀደላቸው ግለሰብ ለቪኦኤ በተናገሩት ቃል የጁባላንድ አስተዳደር ዋና ከተማ በሆነችው በኪስማው ውስጥ የደረሰው ፍንዳታ ለሁለት የፖሊስ መኮንኖች ምክንያት እንደሆነ ነው የገለጹት። የጥቃቱ አላማ የሆኑት የፖሊስ መኮንኖች የሶማሊያ ብሔራዊ ሙዚቃ ባንድ አባላት እንደነበሩ እና በነገው ቀን አካባቢውን ለመጎብኘት ኪስማዮ የሚገቡበትን የሶማሊያ ፕሬዚዳንት ሙሐመድ አብዱላሂ መሐመድን ለመቀበል በልምድ ላይ እንደነበሩ ታማኝ ምንጮች ለቪኦኤ ገልጸዋል። አድማጮች ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማ እግዜርና እኔም መስታወት አድርገው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር። ወደ መጀመሪያው ዝግጅታችን ነው የምናምረው። ብሪታንያ ውስጥ በጥቂት ወራት ውስጥ ሶስተኛ የሆነውን እና ባለፈው ቅዳሜ ለንደን ብሪጅ ወይም ለንደን ድልድይ ላይ የደረሰውን ጥቃት ተከትሎ የሀገሪቱ ሕጋዊ ስርዓት ይቀየር የሚሉት ጥሪዎች እየጨመሩ መጥተዋል። ይህ ታዲያ ሰፊ በሆነው የለንደን ሙስሊም ማህበረሰብ ዘንድ ሲቪል መብቶቻችን፣ ሊገደቡብን አለመቻቻልም ይፈጠራል የሚል ስጋት አምጥቷል። የቪኦኤው የአውሮፓ ዘጋቢ ሉዊስ ራሜዝ ከለንደን ያስተላለፈውን ዘገባ ቆንጀት ታየ ተቀርበዋለች ለንደን ከቅዳሜው ጥቃት ጠንከር ብላ ልታግግም እየሞከረች ነው። ወደፊት የምታመራበትንም አካሄድ አሻግራ መመልከት ጀምራለች። የሀገሪቱ መሪዎች በበኩላቸው በጥቂት ጊዜ ውስጥ እንደዚህ የሽብር ጥቃት ሲደጋግመን ነገሮች እንዳሉ ሊቀጥሉ አይችሉም በማለት በግልጽ እየተናገሩ ነው። ጠቅላይ ሚኒስትር ቴሬሳ ሜይ ፋር ቱ መች ቶለረንስ ኦፍ ኤክስትሪሚዝም ኢን አወር ካንትሪ እውነቱን ለመናገር ሀገራችን ውስጥ ጽንፈኝነትን በተመለከተ ያለው ትዕግስት በጣም ከመጠን ያለፈ ነው። ስለዚህ በጣም ጠንከር ባለ መንገድ ከህብረተሰቡ ውስጥ እየለየን በደንብ መንጥረን ማስወገድ ይኖርብናል። ይህ ደግሞ አስቸጋሪና ብዙውን ጊዜም የሚያሳፍር ውይይት ማድረግን ይጠይቃል። ነገር ግን በጽንፈኝነት ላይ ሀገራችን በአንድነት መነሳት ይኖርባታል። ኑሯችንንም በተለያየ ማህበረሰብ ለየብቻችን ታጥረን ሳይሆን በእውነተኛ ዩናይትድ ኪንግደምነት መኖር መቻል አለብን። ይሁን እንጂ ሀገሪቱ ከእለት ወደ ዕለት ከውስጥ በሚነሳ አካላዊ ጥቃት ስጋት ላይ ባለችበት በዚህ ወቅት ጠቅላይ ሚኒስትሯ ያሉትን ሲናገሩት እንጂ በተግባር ቀላል ላይሆን ይችላል። በሙስሊሞችና ሙስሊም ባልሆነው የተቀረው ህብረተሰብ፣ እንዲሁም በራሳቸው በሙስሊሞቹ መካከል ክፍፍሉ እየተባባሰ ነው የሚል ስጋት አለ። ኢማም ዚህ ሐሳን ሞሐመድ፦ እኔ የለንደን ነዋሪ ነኝ። ያደግኩትም ለንደን ነው። ትላንት የተፈጠረው ነገር በጣም ያሳዝናል። በጣም ነክቶኛል። ደግሞም ጥቃቱ ባገኛቸው ሰዎች ላይ ብቻ የተፈጸመ ሳይሆን በኔም ላይ ነው የተፈጸመው። ሊለያዩን እየሞከሩ ነው። ሌላም አሳሳቢ የሆነ ነገር አለ። ብሪታንያ ጠንከር ያለ የኢንተርኔት ስለላ ለማካሄድ ሰዎችን በቁጥጥር ስር ማዋልን የሚመለከቱትን ህግጋቷንም ለመቀየር ከሽብርተኝነት ጋር በተያያዙ ወንጀሎች ለተበየነባቸው ተከሳሾች የሚሰጠው ቅጣት ጠንከር እንዲል ለማድረግ እያሰበች ነች። አንዳንዶች ደግሞ ሰፋ ባለመልኩ ነው የሚመለከቱት ይህንን። ለማህበረሰብ ጥቅም ተሟጋች የሆኑት ፋራህ ኢጋል ምን ሊመጣ ነው በሚል የሚከተለው ምላሽ የሚያስፈራቸው ሰዎች አሉ። እኔን እንደሚገባኝ ግን ፈጽሞ እንደዛ አይደለም። እንደ ኅብረተሰብ ወዴት እየሄድን ነው የሚለውን ራሳችንን እንድንጠይቅ ይመስለኛል። ሙስሊሞች በብዛት በሚኖሩበትና ከአጥቂዎቹ መካከልም አንዳንዶቹ ይኖርበት በነበረው በምስራቃዊው የለንደን አካባቢ ውጥረቷ ይሏል። መግለጫዎች ሲሰጡም በጥንቃቄ ነው። ምስራቅ ለንደን ባለ መስጊድ አንዱ ምዕመን ድርጊቱን አንድ ሰው ይፈጽማል፣ ጠቅላላ ማኅበረሰቡ ጥፋተኛ ይደረጋል። እንዲህ ዐይነት አረመኔነት የሚፈልግ አንድም ማኅበረሰብ የለም። እኛ እናወግዘዋለን፣ አብረን ልናወግዘውም ይገባል። የቅዳሜው ጥቃት ከደረሰበት ከቦሮ ማርኬትና ከለንደን ድልድይ አቅራቢያ ነዋሪዎች አሸባሪዎች እንደሚፈልጉን አንሆንላቸውም ብለው ወስነዋል። ዱጋልድ ብላክ የለንደን ብሪጅ ቀበሌ ነዋሪ ናቸው። እኛ ኑሯችንን መኖር መቀጠል አለብን። እኛ ብሪታንያውያን ከዚህ የባሰ አሳልፈናል። አሁንም በርትተን እንደ ማኅበረሰብ እንደ አገር በአንድነት ወደፊት እንገፋለን። ብሪታንያ ውስጥ መሳሪያ የታጠቁ ፖሊሶችን በየቦታው ማየት የተለመደ ነገር አልነበረም። አሁን ታዲያ በቦሮ ማርኬት ቀበሌ ወዲያ ወዲህ ሲሉ መታየታቸው፣ በሶስት ወር ጊዜ ውስጥ ሶስት ጊዜ ጥቃት መድረሱ ያችን ሀገር እንደፊቱ ላትሆን ሳይቀይራት እንዳልቀረ የሚያስታውስ ነው። በተያያዘ ዜና በሳምንቱ መጨረሻ አሜሪካዊቷ ሙዚቀኛ ራያና ግራንዴ ከሁለት ሳምንታት በፊት የሽብር ጥቃት ደርሶባት ወደ ነበረው የማንቸስተር ከተማ በማምራት የገንዘብ ማሰባሰቢያ የሙዚቃ ዝግጅት አቅርባለች። ከሁለት ሳምንታት በፊት የሙዚቃ አድናቂዎቿ ላይ በተቃጣው ጥቃት የሞቱና የቆሰሉን በማሰብ ሽብር አያሸብረንም፣ በአንድነትና በጽናት እንቆማለን ሲሉ 50 ሺህ ታዳሚዎችና ሙዚቀኛዋ በማንቸስተር ዩናይትድ ኦልትራፈርድ ስቴዲየም በፍቅር ስም ተሰባስበዋል። በግንቦት ወሩ ጥቃት 22 ሰዎች የሞቱ ሲሆን ለተጎጂዎች የሚውል በርካታ ገንዘብ ሲሰበሰብ ሌሎች አሜሪካውያን ሙዚቀኞችም ተገኝተዋል። ኬቲ ፔሪ፣ ጀስቲን ቢበር እና ፍሬል ዊሊያምስ ተገኝተዋል። በጣም ወዳችኋለሁ። ዛሬ በመካከላችን ያለው ፍቅርና አብሮነት ለዓለማችን ችግሮች ፍቱን መድኃኒት ይሆናሉ። ፍቅርና አንድነት ዛሬ ለዓለማችን ያስፈልጋታል። የሙዚቃ ዝግጅቱ ከመካሄዱ ከሰዓታት በፊት በለንደን ድልድይ ላይ የደረሰው ጥቃት ሙዚቀኞቹንና ታዳሚዎቹን አላስቆማቸውም። ዋንጫ በናፈቀው በኦልድ ትራፎርድ ስቴዲየም ለማለት ባይቻልም አንዳንድ ጥቃቅን ዋንጫዎችን ዩናይትድ ሰብስቧል። አሜሪካውያኑ ሙዚቀኞች ግን በፍቅር ተሰባስበው ዋንጫ የተበላ አስመስለውታል። ቢጎ ቢጎ አላዴ ኡማንም ቢጎ ቢጎ እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። በሄኖክ ሰማ እግዚሔርና በመስተዋት አድረገው እየተዘጋጀ የሚቀርበውን ፕሮግራም ጋቢና ቪኦኤ ራዲዮ ሰከላ አሜሪካ ራ ጋቢና የጋቢና ጉዞአችን አሁን ከለንደን ወደ መካከለኛው ምስራቅ ያሸጋግረናል። ሳውዲ አረቢያ በሕጋዊ የመኖሪያና የስራ ፈቃድ የማይኖሩ የውጭ ዜጎች በዘጠና ቀናት ውስጥ ይውጡ የሚል አዋጅ ያወጣችው ሊጠናቀቅ ከሀያ ቀናት በታች ይቀሩታል። በመቶ ሺህ የሚቆጠሩ ኢትዮጵያውያን ያለ ፈቃድ የሚኖሩት ወደ ሀገራቸው እንዲገቡ ለማዘዝ እርብርብ በመደረግ ላይም ይገኛል። የኢትዮጵያ አየር መንገድ ተመላሾችን በተሰጠው ጊዜ ገደብ ወደ ሀገራቸው ለማድረስ ከዚህ ቀደም ከነበረው ሳምንታዊ ሀያ አንድ በረራ ወደ ሀምሳ ሁለት በረራ ቁጥሩን አሳድጓል። አቶ ንጉሱ ወርቁ የኢትዮጵያ አየር መንገድ የዩናይትድ ስቴትስ ወይም የሰሜን አሜሪካ ቅርንጫፍ ስራ አስኪያጅ በሰጡት መግለጫ እንደ አስፈላጊነቱ ተጨማሪ በረራዎችም ለማድረግ አየር መንገዳቸው ያለውን ዝግጁነት ገልጸዋል። በሳውዲ አረቢያ ሪያድ የሚገኘው የኢትዮጵያ ማህበረሰብ ኃላፊ አቶ ሻውል ጌታውን የጉዞ ሰነድ ማስፈጸምን በተመለከተ ያለውን ሂደት እንዲያብራሩልን ጠይቀናል። በሳውዲ አረቢያ ያለመኖሪያ ፈቃድ የሚኖሩ ኢትዮጵያውያንስ ምን ይላሉ? ዝርዝሩ የመስታወት አረጋው ነው። ከሁለት ቀናት ጀምሮ የኢትዮጵያ አየር መንገድ ከሳውዲ አረቢያ የተለያዩ ከተሞች ተጨማሪ በረራዎችን በማድረግ ላይ ይገኛል። በርካታ ተመላሽ ኢትዮጵያውያንም በትኬት ዋጋ ላይ ቅሬታቸውን በመግለጽ ላይ ናቸው። የኢትዮጵያ አየር መንገድ በሰሜን አሜሪካ ቅርንጫፍ ስራ አስኪያጅ አቶ ንጉሱ ወርቁ ስለተጨመሩት ተጨመሩት በረራዎችና የትኬት ዋጋ አስመልክቶ ማብራሪያ ሰጥተውናል። በአጠቃላይ ይህን ጉዳይ ተመልክቶ በሀገር አቀፍ ደረጃ ብሔራዊ ኮሚቴ ተቋቁሟል። ኢትዮጵያ አየር መንገድም የዚህ የብሔራዊ ኮሚቴ አባል ነው። ይህን በተመለከተ እኛ ሳውዲ አረቢያ ውስጥ በሬጉላር በመደበኛ ፍላይቶች መዲና፣ ጀዳ፣ ሪያድ እንበራለን እና ይህንን በሳምንት ወደ ሀያ አንድ ፍላይቶች ነበሩ የምንበራቸው ተጨማሪ ጊዛን የሚባል ቦታ ፍላይት ነው ለመብረር ዝግጅት አድርገናል ደማም አለ ሰው በአጠቃላይ እነዚህ መንገደኞች ይሳፈራሉ ብለን የምንገምተው ቦታዎች አሁን ጊዛን የሚባል አዲስ ቦታ መዲና ጀዳ ሪያድ ደማም ሀያ አንድ ፍላይቶች የነበሩትን ወደ ሀምሳ ሁለት ፍላይቶች በሳምንት አድርገናል በመደበኛ የሚበሩ አይሮፕላኖች ሰባት ሰላሳ ሰባት የሚባሉ አይሮፕላኖች ነበሩ አሁን የመንገደኛውን ቁጥር ይጨምራል ብለን በማሰብ ሰባት ሰባት ሰባት ሰባት ሰማኒያ ሰባት ሰባት ስልሳ ሰባት የሚባሉ አውሮፕላኖች ለማብረር ዝግጅት ጨርሰናል። ፍላጎቱ ካለ ፍላይቶቹን አምሳ ሁለትም መቶ በሳምንትም ወይም ከዛ በላይ ለማድረግ የሚያስቸግረን ነገር የለም በኛ በኩል። በርካታ ኢትዮጵያውያን ከሳውዲ አረቢያ የተመላሾች ማለት ነው ትኬት ዋጋ ጨምሮብናል እያሉ ነበር ከስምንት መቶ አስር ሪያድ ወደ ዘጠኝ መቶ ገብቷል። እና በምን ምክንያት ነው ዋጋው የጨመረው? የዜጎችን ችግር በማየት ቅናሽ ለማድረግ ያሰበበት ነገር አለ ወይ? በምንም ተአምር በዚህ ሁኔታ ኢትዮጵያ አየር መንገድ ገንዘብ አግኝቶ ለማትረፍ የሚፈልግ መስሪያ ቤትም አይደለም። ይሄ የኢትዮጵያ አየር መንገድ የኢትዮጵያ ኖች ነው። በዚህ ችግር ውስጥ ያሉ ዜጎች ንብረታቸው ነው ኢትዮጵያ አየር መንገድ። ይሄ በዚህ ሁኔታ የመጣ የዋጋ ማስተካከያም አይደለም። ሁኔታውን ለመርዳት የኢትዮጵያ አየር መንገድ እነዚህን ሁሉ አይሮፕላኖች መድቦ ሲያሰራ ከሚደርስበት ወጪዎች መጠነኛ ዋጋ ለማግኘት የተደረገ ፕራይስ ስምንት መቶ የሚሆንበት ጊዜ ነበረ። አንድ ሺ ሁለት መቶ የሚሆንበት አለ፣ አንድ ሺ አራት መቶ የሚሆንበት አለ። ስለዚህ ይሄ ዘጠኝ መቶ ያወጣ ነው ዋጋ ካለው ወቅታዊ አጀስትመንት በየጊዜው አየር መንገዱ ደግሞ ይሄን ሁሉ አይሮፕላኖች ባዶውን ወደ ሳውዲ አረቢያ ሲያበረር ከሚደርስበት ወጪ ትንሽ ለማገዝ ዜጎቻችን በችግር ውስጥ ስላሉ አየር መንገዱም የራሳቸው ስለሆነ የሀገር ችግር ስለሆነ ወጪውን በሙሉ እኛ በመቻል የተደረገ ዋጋ ነው ማለት ነው። በሳውዲ አረቢያ የኢትዮጵያ ማህበረሰብ ቢሮ በእርዳታ የጊዜ ገደብ ውስጥ ለመመለስ የሚያስፈልጉ ሂደቶችን ለዜጎች እርዳታ በማድረግ ከፍተኛ እንቅስቃሴ በማድረግ ላይ ይገኛል። የማህበረሰብ ቢሮ ኃላፊው አቶ ሻውል ጌታሁን በጉዞ ሰነድ ሂደቱ ላይ ያለውን ጫናና ችግሮች አብራርተውልናል። እንግዲህ እነዚህ ሰዎች ዶኪመንት የላቸውም። ሰብቶሻል ፓስፖርት የላቸውም ብዙዎቹ። ስለዚህ ሊሴፓሴ ነው የሚዘጋጅላቸው። ይመጣል እኛ ማዕከል እኛ ማዕከል ላይ በኢሚግሬሽን የተዘጋጀች ትንሽዬ ፎርም አለች። ወደ የት እንደሚሄዱ ከየት እንደመጡ፣ አንዳንድ የባዮዴታ የሚሞላበት ፎርም አለ። ያን የሞሉና ቀጥታ እዚሁ እኛ ማዕከል ውስጥ ሊሴ ፓሴ ይሰጣቸዋል ማለት ነው። ሊሴፓሴ ስንሰጥ ፎቶ የሌላቸው ሰዎች ሊኖሩ ይችላሉ። ፎቶ ማዘጋጅተናል። እዚሁ ማዕከል ውስጥ ፎቶ እዚሁ እናነሳቸዋለን። እዚሁ ሊሴ ፓሴ ይሰጣቸዋል። ሊሴፓሴው ላይ ይፈረማል። ዲፕሎማቶች አሉ። እዚሁ እኛው ማዕከል ነው። እስካሁን ምናሎች ነገር ተፈርሞ በእኛ በኩል ያለው ስራ ያው ፓስፖርቱ እጃቸው ላይ ሆነ ማለት ነው። ሴፓሽን ካገኙ በኋላ ከዛ በኋላ ወደ ሳውዲ መንግስት ሴንተሮች ነው የሚሄዱት፣ የመውጫ ቪዛ ለማግኘት ማለት ነው። ወደዛም እንዲሄዱ እዚህ እኛ መኪኖችን አዘጋጅተናል። የተለያዩ ባሶችን ከዚሁ ከእኛ ሴንተር አውጥተው ወደ ሳውዲ መንግስት አዘጋጃቸው ሴንተሮች የሚወስዱ ተሽከርካሪዎች አሉን ከነ ሹፌሮቻቸው። ለደህንነታቸውን ሲባል ነው እዛ ይሄዱና ቪዛ ሲሰጣቸው አሻራ ያደርጋሉ። አሻራ ሲሰጥ እንግዲህ እዚህ ላይ ነው ምንድን ነው አንድ ያለን ቻሌንጅ፣ አሁንም ያልተፈታለን ቻሌንጅ ያለው የተከሰሱ ሊኖሩ ይችላሉ። ረናዌይስ የሚባሉት እነዚህ ከአሰሪዎቻቸው የጠፉ ልክ እዚያ ሄደው አሻራ በሚያደርጉበት ጊዜ ተከሰዋል የሚል ነገር ይወጣል በሲስተሙ ላይ ማለት ነው። በዚህ ጊዜ ልክ ወደ አሰሪዎቻቸው ሄደው ወይም የተከሰሱበት ፖሊስ ጣቢያ ሄደው ጉዳያቸውን መፈጸም አለባቸው። ይህንን ነው አሁን እንግዲህ እንደዚህ ሲባል ሳውዲ አረቢያ በእጅግ በጣም ሰፊ ሀገር ነው፣ ትልቅ ሀገር ነው። ምናልባትም እነዚህ ሰዎች አሰሪዎቻቸው ከአንድ ሺህ ኪሎ ሜትር ውጭ ሊሆኑ ይችላሉ። በጣም ረጅም ርቀት ላይ ሌላ ሀገር ላይ ሊሆኑ ይችላሉ። አዋዡ ላይ ምን ይላል? ጉዳያቸው በፖሊስ ጣቢያ ወይም በፍርድ ቤት ያሉ ሰዎች ጉዳያቸውን መፈጸም አለባቸው ይላል። እንደዛ ስለሚል ብቻ የተከሰሱበት ቦታ እንዲሄዱ ይገደዳሉ። ያን መሄድ ደግሞ እጅግ በጣም ከባድ ነው። እንዳልኩሽ እዚህ ሀገር ሴቶች መኪናም አይነቱ ሌላ ሹፌር ነው የሚፈልጉት። በጣም አስቸጋሪ ነው። የሚሄዱትም ፖሊስ ጣቢያ ነው የሚሄዱትም፣ የጠፉበት አሰሪያቸው ጋር ነው የሚሄዱት። ይሄ ነው ትልቁ ቻሌንጅ አሁን እየገጠመን ያለው። ይሄንን የኢትዮጵያ መንግስትም የዚህን ሀገር መንግስት ጠይቆ የሆነ አንድ ሴንተር አዘጋጅቶ እንደ አይነት ኬዞችን የሚፈታበት ሴንተር እንዲከፍት ጥረት እያደረገ ነው። አሁንም ጥረት እንዲያደርጉልን ነው እኔ መልክቴን ማስተላለፍ ያለሁት። ከዛ በኋላ እዛ ቪዛ ከተሰጣቸው በኋላ ምን ያደርጋሉ? ተመልሰው እኛ ኮሚኒቲ ላይ መጡና የአይሮፕላን ትኬት ይገዛሉ። በቃ ከዛ በኋላ ቀጥ ብለው ወደ ኤርፖርት ነው የሚሄዱት። እነዚህ ውስጥ የፕሮሰስ ላይ አይደለም ችግሩ ሰዎቹ ተገንዝበው የመምጣት ላይ ነው ችግሩ እንጂ ከመጡ በኋላ በጣም በቂ የሆነ እርዳታ ነው የሚያገኙት። የጉዞ ሂደት ሁኔታ ስንት ቀን ይፈጫል? እኛ አንድ ሺህ ሰው ለምሳሌ በአንድ ቀን እዚህ አዘጋጅተን መላክ እንችላለን። ሳውዲዎቹ ጋር ስንሄድ ይህን ያክል ቪዛ በአንድ ቀን ላይ ይሰጡ ይችላሉ። ሁለት ቀን፣ ሶስት ቀን ሊወስድ ይችላል። አሁን ወደፊትም እኔ እንደ ስጋት የሚወስደው ብዙዎቹ የእኛ ዜጎች ይሄኛ ወር ሊያልቅ አካባቢ ሊሄዱ የተዘጋጁ ናቸው። አስቢ፣ እነዚህ ብዙ ሰዎች ይመጣሉ ብለን ኤክስፔክት እናደርጋለን። አሁን እኛ ተዘጋጅተናል። ምንም ያክል ብዙ ሰው ቢመጣ እኛ በኩል ያለውን የጉዞ ሰነድ ማዘጋጀት ዝግጁንም እኛ ብናደርግም ግን የሳውዲ ወገን በዛ ልክ ሰርቪሱን አስብቶ በጊዜ ቪዛውን መስጠት ካልቻለ የቀኑ ደግሞ እያለቀ ነው የሚሄደው። ከዚም በተጨማሪ እዚህ ሀገር ላይ አሁን ረመዳን ነው፣ ጾም ነው። ጾም የመጨረሻዎቹ አስር ቀናት አካባቢ በጣም ብዙ ሲስተሞች ይደክማሉ። እዚህ ሀገር ላይ ሰዎች ለዑምራ ምናምን የሚሄዱበት ጊዜ ነው። ኦልሞስት መስሪያ ቤቶች እንደ ዝግ የሚቆጠሩበት ጊዜ ነው። እነዚህ ከነዚህ አንግል ሳይኔ ወደ መጨረሻዎቹ ቀኖች ላይ ትልቅ ቻሌንጅ ሊገጥምን እንደሚችል ነው መረዳ ያለሁት። ያለመኖሪያ እና ስራ ፈቃድ የሚኖሩ ኢትዮጵያውያን ወደ ሀገራቸው ለመመለስ ፈቃደኛ ያልሆኑት በርካታ ናቸው። ምክንያቶቻቸውን እንዲህ ይገልጻሉ። አሻራ ሰጥተን ነው የምንሄደው፣ ደርሶ የመምጣት እድሉ ሊኖርም ላይኖርም ይችላል እያለ ህዝቡ አጠራጣሪ ላይ ነው ያለው። እርግጠኛ ሆኖ መቶ ፐርሰንት ያመነበት የለም። ስለ ራሴ ደርሶ ይመጣለሁ ወይም ደርሼ ሄጅ ደርሼ መመለሳለሁ የሚል ተስፋ የለኝም። የሄዱም ልጆች አሉ፣ የሚዘጋጁ ልጆችም አሉ፣ እየተዘጋጁ አሉ፣ መሄድ የማይፈልጉትም አሉ። ምክንያቱም መሄድ የማይፈልጉት ነገር ምንድን ነው? ኢትዮጵያ ሄደን ምን እንሰራለን? ምንም ነገር አልያዝም። መንቀሳቀሻ ነገር ቢያንስ ያስፈልገናል። ቤተሰብ አለ። ከዛ በኋላስ ምንድን ነው የምናደርገው? እነዚህ እነዚህ ነገር ነው ያው ትልቁ ችግር የኢኮኖሚ ችግር ነው። መመለስ የማይፈልጉበት ነገር እሳቸውን ልኬ የሚደርስብኝን ለመጠበቅ ብቻ መዘጋጅ ይሰራለሁ። እሳቸውን ስትለኝ ማንን ነው የምትልከው? ሚስቴን እና ልጄ እኔ እንግዲህ ያው ዘርሰው ብኛል ላይ አድርገውና ድረስ ያው ስራ ላይ ነው ማለት ነው። ሄደን ምንም ይሰራል ምንም ይሰራ የያዝነውን ገንዘብ እንኳ መጨረስን ነው በመንገድ ላይ የመጣ ነው ማለት ነው። እና እንዴት ብለን ነው አገር የምንገባው? የኢትዮጵያ መንግስት የሚያደርግልን ድርጅት ምንድን ነው? እዛ መስራት ጭራሽም አንችልም። ምክንያቱም እዚህ ብን ይሻለናል። እዛ ሀገር ቤት ገብተን ከመስራትን እዚህ መስራት ነው የሚሻለን። ሀገር የሚመጣውበት ብር ዲያን አልከፈልኩም። ስለዚህ አሁን ሀገር ገብቼ ምን የምሰራው ስለሌለኝ ያኔ ብዙ እንግዲህ ያለኝን አማራጭ መውሰድ ነው። በየመን የመጣሁት ሰፋ ምናምን ሺህ ብር ከፍዬ ነው የመጣሁት። ሱዲ አረቢያ ይገባ ማለት ነው። ስለዚህ ኢትዮጵያ ገብቼ ደግሞ ምንም በቃ ራሱ ታንቄ ሞት እንደሆነ እንጂ ማገኘው ነገር ምንም ነገር የለኝ። ስንት ባህር ስንት ተጠምቼ፣ በቃ ስንት ደብድብ እዛ ሀገር ብደረስኩ አይደል ካላ አንድ አምስት ሳንቲም ኢትዮጵያ ተሄድ በቃ ራሱ ከአዲስ አበባ ከቦሌ ወደ ሀገር ለመግባት አምስት ሳንቲም እንደት ልብ ይንም ገባው ከሳውዲ አረቢያ በመቶ ሺዎች የሚቆጠሩ ኢትዮጵያውያን ወደ ሀገር ለመመለስ ፍላጎት ያላቸው ዜጎች ቁጥር በርካታ ቢሆንም ከጠቅላላው ቁጥር ጋር ሲወዳደር ግን አሁንም በቂ አይደለም። የእፎይታ ጊዜ ገደቡም የቀሩት ቀናት ከሀያ ቀናት በታች ናቸው። የሳውዲ አረቢያ መንግስት ቀነ ቀደቡ ከተጠናቀቀ በኋላ ምን እርምጃ ሊወስድ እንደሚችል የሚታወቅ ነገርም የለም። እናመሰግናለን በዛሬው የጋቢና ጉዟችን ሁለት እንግዶችን አሳፍረናል አንዱ ባልደረባችን ነው አሉላ ከበደና ና ታዋቂ ኢትዮጵያዊ ሙዚቀኛ ቴዲ አፍሮ ቴድሮስ ካሳሁን ናቸው በኑሮ ሙዚቃ ታሪክና ፖለቲካ ዙሪያ ያደረጉት ውይይት ቀዳሚ ክፍል ጤና ስጥልን ተመልካቾቻችን ቴዲ አፍሮ ዋሽንግተን ዲሲ በሚገኘው የአሜሪካ ድምፅ ስቱዲዮችን ይገኛል ቴዲ እንኳን ደህና መጣ የሰነበተ ቀጠሯችን ዛሬ የያዘ ይመስላል በቀደመ ፕሮግራማችን መጥፋትህን ስንናገር ነበር የመጣህበት የኢትዮጵያውያን የሽልማት ድርጅት ማህበረ ጊሯን ዘረ ኢትዮጵያ በተባለው የሽልማት ድርጅት ለእውቅና ለክብር ከበቁ የዘንድሮ ተሸላሚዎች አንዱ ሆነ ነው እንኳን ደስ ያለ ከሽልማት የሚከተል የተለየ ስሜት አለ ስለ ሽልማቱ ምን ታውቅ ነበር? በእውነት ለመናገር አላውቅም ነበረ። ባለፈው ጊዜ በስልክ ስናወራት እዚህ እንደሆነ አንተ ነህ እንደውም ያስረዳኸኝ እና ሀያ ምናምን አመት ሆኗቸዋል ብዙ ሰዎችን የሚያበረታታ ሽልማት እንደሰጡም አወኩኝ። በእለቱም ደግሞ ያንን ሁኔታ ሳይ ደስ አለኝ። ለምን በእኔ መሸለም ብቻ ሳይሆን እነዛ ወጣቶች ሁሉም ሲሸለሙ ለማበረታትናት ሌሎችንም ደሞ ለማነሳሳት ይረዳል። ቁም ነገረኛ ሰዎች ናቸው። ይሄን አይነት ሀሳብ ይዘው አገር ሳት ወድ እንደዚህ አታረግም እና ጥሩ ስራ ነው እየሰሩ ያሉት። በዚህ አጋጣሚ ላመሰግናቸው እወዳለሁ። እግዚአብሔር ይስጥልኝ። በሽልማቱ የተወሳውን የትውውቅ መንፈስ ለሰው የቀረበውን እንመለከታለን። የማይደፈሩ መንገዶችን የደፈረ በሚል ነበር አስተዋዋቂዋ ገለጸች። መሪ ኮከብ የጥቁር ሰው ስራ ህግ የሚወጣ ይመስላል። የቅርቡ ኢትዮጵያዊ የሚለውም ብዙዎችን ያነጋገረ የብዙዎችን ቀልቤሳ በመሆኑ ይታወቃል። የተዋወቅበትን ስሜት ኢትዮጵያውያን በውጭ ሀገር የሚኖሩ ለዚህ ሽልማት ያጭሁ ና የተቀበሉ ሰዎች ያዩበትን ስሜት አያው ያው መቼም ታናሽን በዚህ መጠን ማሞገስ ና ማድነቅ ሲቻል በእኔ ቦታ ስትሆን ይከብዳል። የተሰሰተ ስሜት የለውም ከፍጹም ቅንነት ና ከውለተኛ ስሜት የወጣ ነው ና ምናልባት ቢበዛብኝ ይሆናል። በጣም አመሰግናቸዋለሁ። ልዩ ስሜት ነበረው። አለም ፀሀይ ማቀራረቧ ልዩ ነበረ። መቼም ስለ ራት ሲወራ ትንሽትሽ ኩረመባል ግን በጣም አመሰግናለሁ። በጣም በጣም ቴዲ ዋናውን ዜና እንዳይቀማ እሰጋ አለሁ። ትልቁ ለአንተ ለክብር መብቃትህ ከአዲስ አበባ ድረስ የመጣህበት ነው እና ትልቅ ቦታ ይሰጠዋል። በእለቱ ዝግጅቱ ወቅት ዘግይተህ ነበር የደረስከው ና የናፈቁህን ያህል የጠበቁ ይመስላል ታዳሚዎቹ ያም አነጋጋሪ ሆኖ ሰንብተዋል። ለምን ዘገየ? በእውነት ለመናገር ከቨርጂኒያ ወደ ዲሲ ነበር የምንመጣው። ዲሲ ነው ሆቴላችን ያለው እና እዛ ሰዓት ላይ ከቨርጂኒያ ወደ ዲሲ መግቢያው የሞተር ሳይክል ፓሬድ የሚባል በብዙ ግሩፕ ሆነው የሚነዱ ሰዎች ረጅም ሰዓት ለሁለት ሰዓት ከአርባ ምናምን ደቂቃ እዛ ጋር ስታክ አርገን ነበር። ከዛ ወዲህ ነው እንግዲህ ቤት ገብተን ልብስ ቀይረን ለመምጣት በተቻለ መጠን የሞከር ነው ያም ቢሆን ግን መቼም ያለውን እውነተኛ ምክንያት በታማኝነት ለመግለጽ ያህል እንጂ ይቅርታ ከመጠየቅ የሚያስቆም አይደለም እና በዚህ አጋጣሚ በእውነት ከፍተኛ ይቅርታ ጠይቃለሁ። ሌላ ደግሞ እውነት ለመናገር በነበረኝ በተለመደው አካሄድ ፕሮግራሙ መጀመር የኔን ቻ መምጣት እየጠበቀ እንደነበር አላሰብኩም፣ አላውቅም ነበር ምክንያቱም ከተሸላሚዎቹ አንዱ እንደመሆነ መጠን ሌሎቹ ሁኔታዎች እየተካሄዱ ቢያንስ እንደርሳለን የሚል ሩጫ ነው ስናደርግ የነበረው። ግን ስንደርስ ደግሞ ለካ ፕሮግራሙ እንዲጀመርም የእኛ መኖር ነበረበት። ይሄ ደግሞ መቼም ገምተህ በተረዳው መጠን ያጋጠመን ነገር ነው እና ያቶም ሁኔታ ማሳዛኝ ነበር። እዚህ አጋጣሚ ሁሉንም ከልብ ከልብ ይቅርታ እንጠይቃለን። ምንም እንኳን ከአቅም በላይ የሆነ ሁኔታ ቢሆንም ሌላ ንግግር በማድረግበት ጊዜ በዚህ ለመጀመር ነበር ሀሳቤ ቅርታ ነበር። በዚህ ሁኔታ ግን በእውነት ለመናገር ብቻ አቀማመጡ ጀምሮ እዛ ጋር በነጭ መብራት ረጅም ሰዓት እንደዚህ ቁጭ ብዬ አላውቅም። እና የስቴጅ ሰው ብትሆንም ልክ ንግግር ለማድረግ ከመውጣቴ በፊት እንደዚያ ወጣቶች አነጋገር አስደስቶኝ ነበረ። እነሱ ላይ ነበር ሀሳቤ። ያን ሀሳብ ለመግለጽ ነበር ያሰብኩት። እና ስወጣ ሽልማቱም ሁኔታውም ሲፈጠር ያለው ሁኔታ እና በዛ ሁኔታ ነበር እና በዚህ አጋጣሚ ይቅርታ እንጠይቃለን። ሁሉንም ይቅርታ እንግዲህ፣ በያሉበት ለተመልካቾች ለታዳሚዎችም እንደደረሰ ተስፋ አድርጋለሁ። ቴዲ ይሄ የብዙዎችን ቀልብ ሳበ። እንደ ወትሮ ሌሎች ስራዎች ሁሉ ብዙዎችን ያነጋገረ ታላቅ ስራ ይዘመጣል። አንዳንዶችም ከመምጣቱ በፊት ብዙ የተነጋገሩበት ነው። ግራ ቀኝ የየበኩላቸውን ሀሳቦች ሰንዝረዋል። በእኛም የሬዲዮ ፕሮግራም ሰፊ ቃለምልልስ ከጽዮን ግርማ ጋር አድርገሃል። ብዙ ስለ ሙዚቃው ባናወራም አንዳንድ ነጥቦችን እናነሳሳለን። ኢትዮጵያዊነት፣ ታሪክ፣ የማንነት ጥያቄ፣ አንድነት ብዙ ጊዜ ደጋግመህ የምትጎበኛቸው ርዕሶች ናቸው። ለምን? ምክንያቱም ደጋግመን ልናስብበት የሚገባ በጋራ ጉዟችን ላይ የገጠመን ችግር ነው ብዬ አስባለሁ። እና ይህንን አስተካክሎ ለመሄድ ደግሞ ሁላችንም ይህን ጉዳይ ቅድሚያ ልንሰጠው ይገባል ብዬ አስባለሁ ምክንያቱም ተያይዘን መራመድ ካልቻለን ተያይዘን መውደቅ ነው የሚቀጥለው ነገር እና ይሄ ደግሞ እንደ አንድ ዜጋም እንደ ትውልድም አካል ሁላችንም የሚያሳስበን ነገር ነው ወደሚቀጥለው ነገር ለመሄድ መጀመሪያ መጥራትና መሰራት ያለበት ነገር አለ እና ለዚህ ደግሞ የሁሉም ትውልድ ሊሳተፍበት የሚገባ ከምንም በላይ ደግሞ ታላላቆቻችን ሊያስቡበት የሚገባ እኛን መንገድ እና አቅጣጫ ለማሳየት ይሄ ደግሞ አሳሳቢ ነው። ምክንያቱም አገር ሲኖር ነው ሁሉ ነገር ሊኖር የሚችለው። ከዚህ አንጻር ነው እነዚ ማደርገው የአሳሳቢነቱን ቀዳሚነት ብዙዎች የሚስማሙ ይመስለኛል። በሀገር ውስጥ ያሉ የፖለቲካ ልዩነቶች፣ አወዛጋቢ ሁኔታዎች መልካም ያልሆኑ ሁኔታዎች እንዳይፈጠሩ ያደርጋል የሚለው ስጋት በብዙዎች ያድራል። በሀገር ውስጥ ተቀስቅሶ የነበሩ ቀውሶችም የቅርብ ጊዜ ትውስታዎች ናቸው እና ያን ስጋት ብዙዎች ሊጋሩ ይችላሉ። የታሪክ ንባብ ግን ታሪክ እንደ ጸሐፊውም የሚወሰድበት፣ እንደ ፍላጎት ማስፈጸሚያም የሚወሰድበት ጊዜ አለ ና ያንተ በታሪክ የምታነሳቸው ባለ ታሪኮቻችንን ጨምሮ አጉልተህ የምታወጣቸውን በሌላ አይን ወይም ባለመስማማት የሚመለከቱ ወገኖች መኖራቸው የአደባባይ ጉዳይ ነው ና። እሱ እንዴት ትመለከታለ እንግዲህ የዛሬው የጋቢና ጉዟችን ሰዓት ተጠናቋል። በነገው ዝግጅት ቴዲንም አሉላንም ይዘን እንመጣለን።